ማህደር ዜና የካርቱምና የአዲስ አበባ ገዢዎች ሲወዳጁ ህዝባቸውን ወንድምና እያሉ ያስጨፍሩ ያዘምሩታል። አዋን አዋን ኢትዮጵያ ወሱዳን እንደሚባለው ሲጋጩ፣ በአንጻሩ ህዝባቸውን ታሪካዊ ጠላቶቻችን እያሰኙ እያስፈከሩም እያጋጩም ዘመናት አስቆጠሩ። ሀቻምና ይሄኔ የአዲስ አበባ መሪዎች ካርቱሞችን ሸምጋይ፣ አስታራቂ ለሱዳን ህዝብ ችግር ደራሾች ነበሩ። ፍቅር፣ ወዳጅነት፣ መደጋገፉ በሁለት አመቱ ዘንድሮ በኖም ለውጊያ የሚፈላለጉ ጠበኞች ሆነዋል። ጠቡ መነሻም ነባር ግንኙነታቸው ማጣቀሻ መፍትሄው መድረሻችን ነው። ላፍታም አብራችሁን ቆዩም። እኛ ራሳችን ከባለሥልጣኖቹ ጋር ተገናኝተን ቃል በቃል ብንነጋገር እንደሚሻል ኮሎኔል ሳንድፎርድ እና ቻፕማን አንድሮስ ስለገለጹልን በሰኔ 25 ቀን 1932 ዓመተ ምህረት ከዋዲ ሀልፋ በባቡር ወደ ካርቱም ገባ። አጼ ኃይለ ስላሴ ሕይወቴና የኢትዮጵያ እርምጃ ገጽ 192። ያኔ ሱዳን የብሪታንያ ቅኝ ተገዢ፣ ኢትዮጵያ የኢጣሊያ ተወራሪ፣ ንጉሱም ስደተኛ ነበሩ። ንጉሱ ሀገራቸውን ከወራሪዋ ኢጣሊያ ነፃ ለማውጣት በብሪታንያ ድጋፍ ለሚያደርጉት ውጊያ ዝግጅት ሰበብ ካርቱምን አወቋት። ኢትዮጵያ ነጻ ወጣ። ንጉሱም ስዩመ እግዚአብሔርነታቸውን አጠናክረው የካቲት 1967 ከዚህ በኋላ ያለው ዘመን በሙሉ እንደ ጎርጎሪያኑ አቆጣጠር ነው። ካርቱምን ዳግም ግን ዘለግ ላለ ጊዜ ሲጎበኙ ሱዳን ከብሪታንያ ቅኝ አገዛዝ ሙሉ በሙሉ ነፃ ያወጣችበትን አስረኛ ዓመት አክብራም ከቅኝ ገዥዋ የወረሰችውን የድንበር ጉዳይ ማማተር ጀምራ ነበረ። ይሁንና የሱዳን የመጀመሪያ ጠቅላይ ሚኒስትርና የኋላው ፕሬዚደንት ኢስማኤል ኤል አዝሃሪ በአፍሪካ አንድነት ድርጅት መመስረት ሰበብ በአፍሪካውያን ዘንድ ስም ዝናቸው የገነነውን ንጉሠ ነገሥት በቀጥታ ከመጋፈጥ ይልቅ ሞቅ ደመቅ ባለመስተንግዶ አባብሎ በዲፕሎማሲ ቋንቋም ጉዳዩን ማንሳቱን ሳይፈቅዱ አልቀሩም። እዚህ የእርሰ ከተማችን ካርቱም በመንጣቶ በጣም ደስ ብሎናል አሉ። ስለ ካርቱም ጥሩ ትውስታ እንደሚኖሮት እርግጠኞች ነን እያሉ ውለታችንን እንዳይረሱ አይነት ዘወር ዋራ መልእክታቸውን ቀጠሉ። ያኔው ፕሬዚደንት የንጉሱ አጻፋም ያኔ የሰሙ እንደ ጻፉት የዲፕሎማሲ ብስለት፣ ጥንቃቄ፣ ብልሃትንም የቀየጠ ነበረ። የሁለቱ አገሮቻችን ወዳጅነት በጦርነትም በሰላምም ጊዜ በደም የተሳሰረ በመሆኑ ከወዳጅነትም የበለጠ ነው። የማንፈታው ችግር አይኖርም። ችግሩ በተለይ የብሪታንያ ቅኝ ገዢዎች ያወሳሰቡት የድንበር ጉዳይ ዛሬም ድረስ መፍትሄ አለማግኘቱ በእርግጥ የመሪዎቹን ብልጠት፣ ብስለት ጥረታቸውንም ጭምር ከንቱ የሚያስቀር መሆኑ ነው አሳዛኙ። የኢትዮጵያ የስትራቴጂ ጥናት ማዕከል የበላይ ኃላፊ ሙከረም ሚፍታህ እንደሚሉት እስካሁን ከተደረጉት ጥረቶች ሁሉ የተሻለው ግን በአጼ ኃይለሥላሴ ዘመን በ1972 ግድም የተደረገው ስምምነት ነበረ። እነዚህ ሀገራት ብዙ ታሪክ ያላቸው ናቸው። ለብዙ ዘመናት የአንዱን ችግር አንዱ እያስታመመ ተቻችለው ቆይቆይተዋል ይብዛም ይነስ በኢትዮጵያ መንግስት በኩል በተለይ ሺ ዘጠኝ መቶ ሰባዎች ውስጥ በኃይለስላሴ ስላሴ በኩል የተፈራረሟቸው መሬት ወርዶ ተሰምሮ ቦርደር ስታብልሽ እስከሚሆን ጊዜ ድረስ እስታተስ ከሆነ አስጠበቀው መሄድ የሚችሉበት ሁኔታ በመፈጠር ብቻል። ባለፉት ጥቂት ወራት ከአዲስ አበባና ከካርቱም የምንሰማው ግን ሃምሳ ዓመት የዘለቀውን ውል ማክበር ሳይሆን የውጊያ ፎከራ ቀረርቶ ነው። የኢትዮጵያ መንግስት ባለስልጣናት በተደጋጋሚ እንዳስታወቁት የሱዳን ጦር ድንበር አልፎ በርካታ አካባቢዎችን ተቆጣጥሯል። ሱዳን በዚህ ወቅት የኢትዮጵያ ግዛትን በኃይል የያዘችበት ምክንያት እንደየተመልካቹ የሚል የሚለያይ፣ ግን ተቀራራቢ ነው። የሶማሊያ የፖለቲካ ተንታኞች እንደጻፉት የሶማሊያ የጦር አበጋዞች የገጠሙት ጦርነት ሀገራቸውን በሚያወድምበት በ1990ዎቹ የመጀመሪያ አጋማሽ የአዲስ አበባና የካይሮ ገዢዎች ተቃራኒ ኃይላትን ይደግፉ ነበር። በግብፅና በግብፅ በኩል በዩናይትድ ስቴትስ ከሚደገፉት ከአሊ መህዲ መሐመድ ጋር የሚቀናቀኑት የቀድሞው የጦር ጀኔራል ዲፕሎማትና የኋላው የጦር አበጋዝ መሐመድ ፋራ ሐሰን አይዲድ በ1994 ግድም ለተከታዮቻቸው ባደረጉት ንግግር ከእንግዲህ ለአባይ ወንዝ ውሃ የሶማሌዎች ደም መፍሰስ የለበትም ብለው ነበረ። ተከታዮቻቸው ወይም ምትኮቻቸው ቃላቸውን ገቢር ማድረግ አለማድረጋቸው በእርግጥ አይታወቅም። ሱዳኖችስ? የውጭ ጉዳይ ሚኒስቴር ቃል አቀባይ ዲና ሙፍቲ ቀጥተኛ መልስ የላቸውም። የዛሬ ሁለት ሳምንት ግድም እንዳሉት ግን ካርቱሞች የኢትዮጵያን ውጥረት አይተው የሌሎችን ተልኮም እያስፈጸሙ ነው። የሱዳን ወገን ይህን አጋጣሚ ተጠቅሞ እዛ አካባቢ የሳሳ የመከላከያ ና የሴኩሪቲ ሀይል አለ በሚል የኢትዮጵያን መሬት የወረረው እዛ አካባቢ አርሶ አደሩን ማጎሳቆል የጀመረው አሁንም ይህንን ሁኔታ አላቆመም የሚል ነው። ይህ ሕገ ወጥ ተግባር ዓለም አቀፍ ሕግን የሚጥስ ነው፣ በሌሎች ኃይሎች የሚገፋ ነው። የሱዳን ባለስልጣናት ጦራቸው የሱዳንን ግዛት ከመቆጣጠር ባለፍ የኢትዮጵያን ግዛት አልነካም ይላሉ። የሱዳኖች ምክንያት ለዶክተር ሙከረም ሚፍታህ እንቆቅልሽ አይነት ነው። የፖለቲካ ተንታኙ እንደሚሉት ሱዳን ከኢትዮጵያ ይልቅ ሰፊ ግዛት ይዛብኛለች እያለች የምትወቅሳት ግብፅን ነው። የካርቱም ገዢዎች ግብፅን ትተው ኢትዮጵያን መተናኮላቸው ዶክተር ሙከረም እንደሚሉት አስገራሚ ነው። በቦርደር ጉዳይ ሱዳንን የሚያሳስባት ሌላ ከንሰር ነ ያለ የሱዳን ኢጅፕት ቦርደር ላይ የሀላይብ ትሪያንግል የሚባል አለ። ወደ ሀያ ሺህ ኪሎ ሜትር የሆነ ለብዙ ዘመናት ግብፆች ተቆጣጥረውት ወታደሮቻቸውን ያሰፈሩበት የሆነ እርምጃ መውሰድ ከሚገባቸው ጉዳዮች አንዱ ያ መሆን ሲገባው፣ ይሄ በጣም አነስተኛ ማይነር የሆነች የኢትዮ ሱዳን ቦርደርን እንደ ትልቅ አጀንዳ የሀገር ደህንነት አጀንዳ አድርገው መያዛቸው ከጀርባው ምን አዝሏል የሚል ጥያቄ እንዲጠየቅ አይቲኝ የሚያደርግ ይመስለኛል። ብዙዎች ጠይቀዋል። የኢትዮጵያ መንግስት ባለስልጣናትም ካሜራ ማይክራፎን ፊት በግልጽ አይናገሩት እንጂ አምባሳደር ዲና ሙፍቲ እንደ ዲፕሎማሲ ወግ ሌሎች ያሉት ከካርቱሞች ጀርባ ካይሮች መኖራቸውን አመልካች ነው። የፖለቲካ ተንታኞች እንደሚሉት የካይሮ መሪዎች ካርቱሞችን በዚህ ሰዓት ጃዝ የሚሉበት ምክንያት ኢትዮጵያ በአባይ ወንዝ ላይ ግዙፍ የኤሌክትሪክ ኃይል ማመንጫ ግድብ ማስገንባቷን አንድም ለማሰናከል ሁለትም እነሱ የሚፈልጉትን እንድታደርግ አዲስ አበባን ለማስገደድ ነው። የሱዳንን የረጅም ጊዜ ገዢ ኡመር ሐሰን አልበሽርን ከስልጣን ያስወገዱት የጦር ጄኔራሎች በህዝባዊ አመጽ ድጋፍ በኃይል የያዙትን ስልጣን እንደያዙ እንዲቀጥሉ የካይሮ ገዢዎች ያኔ ከፍተኛ ግፊት ሲያደርጉ ነበረ። የካይሮዎችን ግፊት እስከ ኤምባሲያቸው ድረስ በተደረገ የአደባባይ ሰልፍ አክሽፎ ተጣማሪ መንግስት እንዲመሰረት ያስገደደው የሱዳን ህዝብ ነው። በሱዳን ህዝብ ህይወት፣ ደም፣ አካል መስዋዕትነት በኢትዮጵያ አደራዳሪነት ስልጣን የተጋሩት የሱዳን የሲቪል ፖለቲከኞች አሁን ለካይሮች ግፊት ሸብረክ የማለታቸው ሚስጥር እርግጥ አሁንም ለብዙዎች ሚስጥር ነው። ዶክተር ሙባረክ ግን የሱዳንን ሁለንተናዊ ሁኔታና ሂደት የሚዘውረው ጦር ሰራዊቱ ኖ ባይ ናቸው። በሱዳን ውስጥ ሚሊተሪው ትልቅ ፓወር ያለው ነው። ሂስቶሪካል አሁንም ድረስ ማለት ነው። ሚሊተሪው የራሱ ፓርቲ ያለው ሚሊተሪ ውስጥ አይዲዮሎጂ ነው ትልቅ ፓወር ያለው መንግስትም ጭምር ነው። ፓርቲና ፖለቲካ የሚባል ልዩነት የለውም። መንግስትና ፓርቲ አንድ የሆነበት እና የሚሊተሪው ተጽዕኖ አሁንም ድረስ ከፍተኛ ነው። ዋነኛ ዋነኛ የሚባሉ ጉዳዮች ላይ ወሳኞች፣ ፈላጭ ቆራጮች እነሱ ናቸው። የሱዳን ጦር መለያቸውን ባወለቁት ጄኔራል የምትገዛው ግብፅ ጉዳይ አስፈጻሚ ቢሆን እርግጥ ብዙ አይደንቅ ይሆናል። የሱዳን የጦር ጄኔራሎች ከመቶ ዓመት የበለጠውን የኢትዮ ሱዳንን የድንበር ጉዳይ በዚህ ሰዓት ለሀገራቸው ብሔራዊ ደህንነት አስጊ አድርገው የሚያራግቡበት ሌላ ምናልባትም ግብጽን ከማስደሰት የበለጠ ምክንያት አላቸው ነው የሚባለው። ዶክተር ሙከረም እንደሚሉት የሱዳን ተጣማሪ መንግስት የአልበሽርን ስርዓት ከስልጣን ያወረደውን ህዝብ ጥያቄ አልመለሰም። የአፍሪካ ህብረትና የተባበሩት መንግስታት ድርጅት ሰላም አስከባሪ ሰራዊት ዩናሚድ በምህፃሩ ከዳርፉር መውጣቱ ዳርፉሮችን ለከፍተኛ ስጋትና ተቃውሞ ዳርጓል። የጦር ኃይሉና የሲቪሉ አስተዳደር የተናበበ አመራር መስጠትም አልቻሉም። እና በተንታኙ እምነት የህዝብን የትኩረት አቅጣጫ ለማስቀየር በተንታኙ እምነት ካርቱሞች ኢትዮጵያን አገኙም። ከፍተኛ የሆነ ህዝባዊ አመፅ ሱዳን ውስጥ ተከስቷል። አንድ የዩናሚድ የመውጣትን ተከትሎ የሱዳን በሱዳን መንግስት የሚመራው የራፒድ ሰፖርት ፎርት ዩናሚድ የሚባለው የሰላም ማስከበር ስራ በሚሰራበት ከፍተኛ ህዝብ እንዲያልቅ ሆኗል። ወደ ሁለት መቶ ሶስት መቶ የሚሆኑ ሰዎች አልቀዋል። ስለዚህ እኔ እንደምገነዘበው በተለይ ካለፈው ዲሰምበር አንስቶ ሱዳን ከፍተኛ የሆነ ሀገር ውስጥ ጫና ውስጥ ወድቃለች። ማሲቭ የሆነ ፖፑላር ዲስኮንቴንት አለ እና ህዝባዊ ቁጭትን፣ ቴንሽን፣ አግሬሲቭነስን አቅጣጫ ማስቀየሪያ አድርገው በዋነኝነት ይዘውታል የሚል ምክንያት ነው። እኔ በግልጽ የሚታየኝ ኢትዮጵያ በጎሳና በፖለቲካ ቀውሶች መታበጧ በሁለቱም ሀገራት የተያዘው ሽግግር በተፈለገው መንገድና ፍጥነት አለመቀጠሉና በሁለቱም ሀገራት በቅጡ ያልጠኑትን የመንግስታትን እጆች የሚጠመዝዙ ኃይላት መጠናከር አልፋዥራ ላይ የሆነው እንዲሆን ምክንያት ሆኖ አልባዎች ብዙ ናቸው። መፍትሄው ነው ናፋቂው የከፋ ደም መፋሰስን ለማስቆም ሁሉም እንደሚያምንበት አብነቱ ድርድር ነው። ድርድሩ ጋር ለመድረስ ጠቡን የሚያባብሱ ይባል ድርጊቶችን መቅታት መሰረታዊ እርምጃ ያለምንም ጥርጥር ተቀራርቦ መነጋገር የሚቻልበትን ፕላትፎርም እስታብሊሽ ማድረግ ነው። በሁለቱ ሀገራት መካከል ተፈጥሯል የሚባለው የመፋጠጥ ሊያባብሱ ስካሌት ሊያደርጉ ከሚችሉ ፋክተሮች ራሳቸውን ለማቀብ ጥረት ማድረግ አለባቸው። አንዳንድ ግሩፖች፣ አንዳንድ አክተሮች ከሱዳን ባሻገር ግብጽ ብዙ ጊዜ ትነሳለች። በግብጽ በኩል የሚደረገውን ጫና በግልጽ መቃወም የሚችልበት ሁኔታ ካለ ሁለቱም ሀገሮች እዛ ላይ መራት የሚችሉ በኢትዮጵያን በኩል እንደዚሁ አንዳንድ ግሩፖች መሀል ያሉ ሁኔታዎችን በመጠቀም ማዕከላዊ መንግስት እንዲዳከም ኢንስቴቢሊቲ አለመረጋጋትን ሊፈጥሩ የሚችሉ ትንኮሳዎችን የሚፈጥሩ የሆኑ ግሩፖች ካሉ እነሱን ማቆም ላይ መስራት ቢችሉ አሁን የኢትዮጵያ ባለስልጣናት በተደጋጋሚ እንደሚሉት ለመደራደርም ሆነም ድንበሩን ለማካለል የነበረው ወደ ነበረበት መመለስ አለበት፣ ስታቱስኮ አንተ መከበር አለበት። የሱዳኑ የውጭ ጉዳይ ሚኒስትር ሰሞኑን አሉት እንደተባለው፣ ግን ጦራቸው የያዘው ስፍራም የሱዳን ግዛት በመሆኑ መንግስታቸው የሚደራደርበት ምክንያት የለም። ነጋሽ መሐመድ ነኝ። እስኪ ቸር